በአማራ ክልል ተሞከረ በተባለው መፈንቅለ መንግሥት ተጠርጥረው እስር ላይ በሚገኙ አርባ ሰባት ተጠርጣሪዎች ላይ የቅድሚያ ምርመራ የምስክርነት ቃል ለመስማት የባህር ዳር ከተማና አካባቢዋ ከፍተኛ ፍርድ ቤት ለነሐሴ ዘጠኝ ቀጥሯል። አስቴር ምስጋናው ተጨማሪ አላት ከባህር ዳር ከሰኔ 15 ጥቃት ጋር በተያያዘ እጃቸው አለበት ተብለው ከተጠረጠሩት መካከል አርባ ሰባቱ ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ቀርበዋል። ተጠርጣሪዎቹ ከዚህ በፊት ሲቀርቡ የነበሩት በባህር ዳር ከተማ ወረዳ ፍርድ ቤት ነበር። አቃቢ ዋናው ክስ ከመመስረቱ በፊት ፖሊስ በተጠርጣሪዎች ላይ ያሰባሰበውን የቃል ምስክሮች ማስረጃ ማለትም የቀዳሚ ምርመራ ክስ ፋይል አስከፍቶ ለማሰማት ነበር። ተጠርጣሪዎችን ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ይዞ የቀረበው ተጠርጣሪዎቹ በችሎቱ ባሰሙት ተቃውሞ የቀዳሚ ምርመራ ክሱ እጃችን አልገባም፣ ጠበቃ ለማፈላለግ በቂ ጊዜ አልተሰጠንም ብለዋል። አቃቢ ሕግ በበኩሉ አርብ ዕለት መረጃው ደርሷቸው እንደነበረና ጠበቃ አፈላልጎ ለማቆም በቂ ጊዜ እንደነበራቸው ለችሎቱ አስረድቷል። ግራቀኙን ያደመጠው ችሎቱም የቅድመ ምርመራ ክሱ ወረቀት ለአርባ ሰባቱም ተጠርጣሪዎች እዛው ችሎት ላይ እንዲሰጣቸው ያዘዘና የተሰጣቸው ሲሆን ተጠርጣሪዎችም ጠበቃቸውን በማቆም ለሐሙስ ነሐሴ 9 ቀን 2011 ዓ.ም የቅድመ ምርመራ የምስክር ቃል ለመስማት ተለዋጭ ቀጠሮ ሰጥቷል። ዛሬ ፍርድ ቤት ከቀረቡት መካከል በሰላምና ደህንነት ግንባታ ቢሮ ውስጥ የደህንነት ሰራተኛ የነበሩት አቶ የማነ ታደሰና የልዩ ኃይሉ የሎጂስቲክስ ኃላፊ ኮሎኔል አለባቸው ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር